Also ውብሸት እንግዲህ በኢትዮጵያ ወቅታዊ ሁኔታ በርካታ ነገሮች ለውጦች እየታዩ ነው። የሚቀያየሩ ነገሮች አሉ። የኢህአዴግ አባል ድርጅቶችም ስብሰባ በተከታታይ ሲያደርጉ ነበር። ኦህዴድም ብአዴንም፣ እንደዚህ የብአዴን በተለይ ብዙን ጊዜ የሚያወጣቸው መግለጫዎች ሕዝብ ጋር በተለያየ መንገድ ቶሎ የመድረስ ነገር ነበረው። አሁን የዛሬው ስብሰባን ጨምሮ ማለት ነው ተጠናቋል። በአጭር ጊዜ እናውጣለን ብለው ለረዥም ሰዓታት ድብቆ ነው ነው የቆየው ያ ከምን የመጣ ይመስሉታል? እንግዲህ ይሄ የመጣው የሚመስለኝ ከድርጅቱ ከኢህአዴግ ባህል ይመስለኛል። እንደሚታወቀው በአደን በስራ አስፈጻሚም በማዕከላዊ ኮሚቴም ብዙ ሰዎችን ቀንሷል፣ ይታወቃል። አሁን ካሉት ለኢህአዴግ እንኳን ካሉት ስራ አስፈጻሚዎች ከዘጠኝ ውስጥ ምናልባት ቀድሞ በረሃ የነበሩት ታጋይ የነበሩት ሁለቱ ብቻ ይመስሉኛል። ነገር ግን ብአዴን በተለይ ማዕከላዊ ኮሚቴ ስብሰባ በሚያደርግበት ጊዜ የቀድሞቹ ነባር ታጋይ የነበሩና ስልጣን ወይም በአመራር ላይ የነበሩት አብረው ይሳተፋሉ። ለምሳሌ አሁኑም በምናይበት ጊዜ በርካታ እና አቶ አዲሱ ለገሰ እና አቶ በረከት ስምኦን እና እንደዚህ የመሳሰሉት በርካታ ከሀያ ያነሱ ሰዎች አብረው እንደሚሳተፉ ነው መረጃ ያለኝ። ይሄ ደግሞ ከድርጅቱ ባህል አለመላቀቁን ያሳያል። እስከ ዛሬ በነበሩት አጠር አጠር ያሉ ስብሰባዎች ላይ በፍጥነት በፍጥነት መግለጫ ያወጣሉ። ይሄ ከአዳዲሶቹ ወይም ከተተኩት አመራሮች በብዛት እያደረጉት ያለው ነው። ከኦህዴድም እንደዚሁ ነው እያደረገ ያለው። የአሁኑ ግን የማዕከላዊ ኮሚቴ ስብሰባ ነበርና እንግዲህ ከጥር አስራ ሁለት ነው የተጀመረው፣ በመካከል በተለያዩ ጊዜ ተቋርጠዋል። ነገር ግን ዛሬ ነው እንዳለቀ የሰማሁት እና ከድርጅቱ ባህል ተነሳ የመነጨ እና አብረው የሚሳተፉት ሰዎች ከቀድሞዎቹ እንደዚሁ በዛ ስም ሚሉ ይመስለኛል። በህትመት ያለመውጣቱና ትሬንዱ ይሄ ይመስለኛል። በአብዛኛው አባላቱ ዘንድና በአመራሩ መካከል ያለውስ መስተጋብር ምን ይመስላል ከሌሎች ፓርቲዎች አንጻር ሲታይ? አሁን ከቅርብ ጊዜ ወዲህ ያው እንደምናውቀው እና ባለኝ በግል መረጃ ከሰዎችም ጋራ ባለን እንደዚሁ ግንኙነት በተለይ የበታች ካድሬው ለውጡ ይፈልግ ይመስለኛል። ወረዳ በዞን ደረጃ ላይ ያለው አብዛኛው አመራር እንዲሁም ደግሞ ቀድሞ ይሄ ነባር ታጋይ የምንላቸው ከምንላቸው ውጭ አሉት እና በተወሰነ ደረጃ ደግሞ ከፍ ባለ ደረጃ ላይ ያሉት ተወሰኑ ሰዎች ስታትስ ኮ የቀድሞውን ሁኔታ አስጠብቀው መቀጠል የሚፈልጉ ይመስለኛል። ባይ የተረዳሁትም እሱን ነው። እንደው የህዝቡን ጥያቄ ምላሽ ከመስጠት አንጻርስ ባለው ወቅታዊ ሁኔታ የአመራሩ ሚና ምንድን ነው? እንግዲህ ድርጅቶች ለጠቅላይ ሚኒስትርነትም የሚሆኑ ሰዎችን እየመለመሉ እንደሆነ ነው የሚሰማው። ከዛ ባሻገር ደግሞ የህብረተሰቡንም ጥያቄ በመመለስ ደረጃስ ምን ይመስላል? በአደል እንግዲህ ትንሽ የገመድ ጉተታ ውስጥ የገባ ይመስለኛል፣ ራሱ በውስጡ ማለት ነው በእርግጥ ብዙዎቹ የጠቅላይ ሚኒስትር ምርጫ ውስጥ ፍክርም ገብተዋል ወይም ደግሞ እያስመረጡ ነው ማለት አይቻልም። ምናልባት አንድ ትሬንድ ወይም ደግሞ ላይ የሚችለው ከኦህዴድ ብቻ ነው። ብአዴንም እስካሁን ሊቀመንበር መመረጡንም አልሰማንም። የደቡብ ህዝቦች ዲሞክራሲ ንቅናቄ ህወሓትም እንደ አይነት ጥያቄ አቅረቡን አልተሰማም። ስለዚህ ያሉት ብአዴንና ኦህዴድ ናቸው ሊሆኑ የሚችሉት። እንግዲህ ለጠቅላይ ሚኒስትርነትም እጩ የሚያቀርቡም ከሆነ የሚታወቀው ከአሁኑ ስብሰባ በኋላ ነው ማለት ነው። በተለይ የስራ አስፈጻሚዎቹን ድልድል ካደረጉ ሊቀመንበር፣ እንደዚሁ የፓርቲውን ሊቀመንበር ለጠቅላይ ሚኒስትርነት የሚያቀርቡም ከሆነ እንግዲህ ለኢህአዴግ ምክር ቤት ሲቀርብ ነው የሚታወቀው በእርግጥ ይፋ ያደረጉት ነገር የለም ምናልባትም ከዚህ ስብሰባ በኋላ እናውቀው ሊሆን ይችላል ብዬ አስባለሁ አቶ ውብሸት ሙላት የህግ ባለሙያ ለሰጡ ማብራሪያ በዶችቬሌ ስም ከልብ አመሰግናለሁ እግዜር ይስጥልኝ አመሰግናለሁ